መንግስታዊ ያልሆኑ ድርጅቶች ቡድን ሰሞኑን ባወጣው ሪፖርት የአፍሪካ ኢኮኖሚ በተለይም ከኮቪድ-19 በኋላ ተመልሶ እንዲያድግ ለማድረግ አፍሪካ የበይነ መረብ ተደራሽነትን ማሳደግ ይኖርባታል ብሏል። ተማጓቹ ቡድን እንዳመለከተው በአፍሪካ የበይነ መረብ ግንኙነት ተጠቃሚዎች ቁጥር እየጨመረ ቢሆንም የኢንተርኔት ተጠቃሚው ቁጥር ከአምስቱ አፍሪካውያን መካከል አንዱ ብቻ መሆኑንም አስታውቋል። በአንዳንድ አፍሪካ የአፍሪካ መንግስታት የሚጣለው ከፍተኛ ቀረጥ እና በተደጋጋሚ እንዲዘጋ የሚደረገው የኢንተርኔት አገልግሎት በበይነ መረብ መስመር ላይ የሚካሄዱ የንግድ አገልግሎቶችን ተስፋ እያስቆረጠ መሆኑ ተመልክቷል። የቪኦኤ ዘጋቢ መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። የበይነ መረብ ወይም የኢንተርኔት ማህበረሰብ ቡድን በዚህ ወር ባወጣው ሪፖርት እንዳመለከተው ባለፉት ስምንት ዓመታት ውስጥ አይ ኤክስፒ ወይም የአፍሪካ የኢንተርኔት ልውውጥ ተደራሽነት ከ19 ወደ 46 ነጥብ ከፍ ማለቱን አመልክቷል። የአይ ኤክስፒ መለኪያ የተለያዩ በይነ መረቦች የተለያዩ ተጠቃሚዎችን ልውውጥ ወይም ትራፊክ የሚያስተናግዱበትን የሚያመላክት ሲሆን፣ ከአፍሪካ ስድስት አገሮች ከአንድ ነጥብ አይ ኤክስፒ በላይ ማስመዝገባቸው ተመልክቷል። የአብዛኞቹ የአፍሪካ አገሮች ሰዎች የኢንተርኔት ትራፊክ የጨመረው ከአስርት ዓመታት በፊት የልውውጥ መስመራቸውን ከአፍሪካ ውጭ ካሉ አገራት ጋር የዘረጉ በመሆኑም እንደሆነ አስታውቋል። መንግስታዊ ድርጅት ያልሆነው የኢንተርኔት ማህበረሰብ የአፍሪካ ቀጠና ምክትል ፕሬዝደንት የሆኑት ዳዊት በቀለ የኢንተርኔት አጠቃቀምና ልማትን ለማጎልበት የሚሰሩ ናቸው። እሳቸው እንደሚሉት አፍሪካውያን የኢንተርኔት ተደራሽነትን እዚያው አፍሪካ ውስጥ ባሉት ተጠቃሚዎች መካከል በሚያደርጉት ልውውጥ እያሳደጉት ነው። By developing internet exchange points within Africa, we have limited this kind of unnecessary አፍሪካ ውስጥ ያለውን የኢንተርኔት ልውውጥ በማሳደግ ከአፍሪካ ውጭ የሚደረገውን የኢንተርኔት ስምሪት ጉዞዎችን ብዛት ገድበናል። ይህንንም በማድረግ የልውውጥ መስመሩ ወደ አፍሪካ እንዲመለስ ማድረግ እንችላለን። ይህ የአፍሪካ ተጠቃሚዎች ተሞክሮ ለማሻሻል የኢንተርኔቱን ፍጥነትና ቅልጥፍና ለማሳደግ እንዲሁም የግንኙነት ወጪ ለመቀነስ ይረዳል። መሰረቱን ዋሽንግተን ያደረገው ቡድን የአፍሪካን የውስጥ ለውስጥ ልውውጥ በማሳደግ ሰማኒያ ከመቶ የሚሆነውን ትራፊክና ልውውጥ በአህጉሪት ውስጥ እንዲሆን የማድረግ ግብ እንዳለው ይገልጻል። የኢንፎርሜሽን ቴክኖሎጂ ባለሙያ የሆኑት ማይክል ኒየተጌካ እንደሚሉት በህዝብ ዘንድ ያለው ፍላጎትና ጥያቄ የአፍሪካ መንግስታት የኢንተርኔት አገልግሎትን እንዲያሳድጉ እየገፋፋቸው ነው። ዩዝ ፖፕዩሌሽን ኧር ኳይት ኤ ነምበር ኦፍ ያንግ ፒፖል ኤንድ ዜርፎር ዜር አፊኒቲ ከወጣቱ ትውልድ መሸሽ አንችልም። ቁጥራቸው እጅግ በርካታ የሆኑ ወጣቶች አሉ። ለኢንተርኔትና ለዘመናዊ ቴክኖሎጂ ያላቸው ፍቅርና ተነሳሽነት ከወላጆቻችን እጅግ የላቀ ነው። ቴክኖሎጂን ከምንም ነገር በላይ መጠቀም ይቀናቸዋል። በመጨረሻም ሌላ የሚጨምረው ነገር በተለይ ለሞባይል ቴክኖሎጂ ደግሞ ያለው ፍቅር እጅግ ከፍተኛና ወሳኝ መሆኑን ነው። ትንሽ በዚያ ያለ ቁጥር ያላቸው በአንጻራዊነት እጅግ ርካሽ የሆኑ የኢንተርኔት አገልግሎትን ጨምረው ሊሰጡ የሚችሉ ስልኮች ገበያው ላይ አሉ። እነሱ ምን ያክል በርካታ ሰዎች ኢንተርኔትን መጠቀም እንደሚችሉ የሚያሳዩና ትልቅ ተጽዕኖ ሊያሳድሩ የሚችሉ ናቸው። እንደ አውሮፓ አቆጣጠር በ2020 ኢንተርናሽናል ፋውንዴሽን ኮርፖሬሽን የተባለው ዓለም አቀፍ ተቋም ባደረገው ጥናት እንዳመለከተው አፍሪካ ኢንተርኔትን በመጠቀም ብቻ ወደ ኢኮኖሚያዋ 180 ቢሊዮን ዶላር ልታስገባ ትችላለች። ይሁን እንጂ ግን አንዳንድ መንግስታት የዲጂታል ግንኙነትን ለመቆጣጠር ሲሉ የማህበራዊ ትስስር ገጾችንና መድረኮችን እየዘጉ በኢንተርኔት ተጠቃሚዎችም ላይ ከፍተኛ ቀረጥ እየጣሉ ነው። የኢንተርኔት ክፍያን በማመቻቸት የንግድ ዘርፍ ስራ ላይ የተሰማራው የናይጄሪያው ኩባንያ የሲር ቤት ስራ አስፈጻሚ የሆኑት አሞኒ ኮላንዴ ኢንተርኔትን ለመቆጣጠር የሚሰራ መንግስት የንግዱን ዘርፍ ወደ ኋላ ይጎትተዋል ይላሉ። It has been a way where we'll be driven backward instead of moving forward. Right? We are supposed to actually encourage assets. We're supposed to encourage collaboration and free. Yes, what have it's in the ramen? It's a ban. What do I mean? The good that but I can't know. My brother said to the last night. So which one በዚያ ላይ የንግድ ሰዎች ምርቶቻቸውን በበይነ መረቡ መስመር ላይ የሚያውሉ ከሆነ እነዚያ መስመሮች በተዘጉ ወይንም በተቋረጡ ቁጥር ገበያው ባለመኖሩ ወደ እነዚያ መስመሮች የሚያደርሱ መንገዶችም አብረው ይቋረጣሉ። በበይነ መረቡ ላይ ገቢ የሚያገኙ ወገኖች ሊያገኙ የሚችሉት ነገር ባለመኖሩ በመስመሩ ላይ የሉም። በዚህ የተነሳ እኛም ትልቅ ገቢ እያጣን ነው። በአፍሪካ የተባበሩት መንግስታት ኢኮኖሚክ ኮሚሽን እንደሚለው በአፍሪካ የኢንተርኔት አገልግሎት የሚያገኘው ሀያ ከመቶ የሚሆነው ሕዝብ ብቻ ነው። የኢንተርኔት ማህበረሰብ አባላት ቡድንም የአፍሪካ መንግስታት የኢንተርኔት ተደራሽነትን አብዛኛው ሕዝብ ይኖርበታል ወደሚባለው ወደ ገጠር አካባቢዎች ለማዳረስ የመሰረት ልማቶችን እንዲያስፋፉ ግፊት እያደረጉ መሆኑ ተመልክተዋል።